የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢትዮጵያ ይፋዊ የስራ ጉብኝት ለማድረግ ትላንት ማምሻውን ነበር አዲስ አበባ የገቡት። አዲስ አበባ ሲገቡ ሰባ የሚሆኑ የንግድና ኢንዱስትሪ ማህበረሰብ አስከትለው ነበር የመጡት። ቤንያሚን ኔታንያሁ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በብሔራዊ ቤተ መንግስት በሁለቱም አገሮች የጋራ ጉዳዮች ላይ መክሯል። በመጨረሻም ሁለቱም ጠቅላይ ሚኒስትሮች ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተናገሩት Uh, we will cooperate on technology transfer between our two countries in terms of building our capacity. በሁለቱም ሀገሮች መካከል በቴክኖሎጂ ሽግግር አብሮ ለመስራት ተስማምተናል፣ በተለይም በአቅም ግንባታ ዙሪያ። እንደምታውቁት እርሻ የኢትዮጵያ የጀርባ አጥንት ነው። ግብርናችንን ለማዘመን እየሰራን እንገኛለን። ከእስራኤል ጋር በመሆን ደግሞ ግብርናችንን ለማዘመን ተስማምተናል። ሁለተኛው የተወያየንበት ነጥብ የሰላምና ጸጥታ ጉዳይ ነው። እስራኤል በተለይ በሳይበር ደህንነት አቅምና ልምድ አላት። ኢትዮጵያ በዚህ መስክ በቅርበት ለመስራት ተስማምታለች። እስከ ገጠር የወረደ የጤና ስርዓት አለን። እስራኤል በተለይ በአይቲ የተደገፈና እስከ ገጠር የወረደ ጥሩ የጤና ስርዓት ዘርግታለች። በዚህ መስክም ለመተባበር ተስማምተናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አክለውም እስራኤል በአፍሪካ ሕብረት የታዛቢነት ቦታ እንዲኖራት ኢትዮጵያ ትደግፋለች ብሏል። አፍሪካ እስራኤልን ትፈልጋለች እስራኤልም አፍሪካን ትፈልጋለችና በማለት በሐማስ ስለታገተው ኢትዮጵያዊ የተጠየቁት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዜጋችንን ለማስለቀቅ አስፈላጊውን ዲፕሎማሲያዊ ሥራ ጀምረናል ብሏል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በኢትዮጵያ ቆይታቸው ስለተደረገላቸው አቀባበል ካመሰገኑ በኋላ ኢትዮጵያ በእስራኤል ልዩ ስፍራ አላት፣ እስራኤልም በኢትዮጵያ እንዲሁ። ይህ ፍጹም እውነት ነው። እንደውም ሦስት ሺህ ዘመናትን ያስቆጠረ ነው፣ ከንጉሥ ሰለሞን እና ንግሥተ ሳባ ጋር በተዛመደ መልኩ። እናም ግንኙነታችንን ለማጠናከር ሌላ ሦስት ሺህ ዘመን መጠበቅ የለብንም። ካለፉት 30 ዓመታት ኢትዮጵያ የጎበኘ የመጀመሪያው ጠቅላይ ሚኒስትር በመሆኔም በጣም ኩራት ይሰማኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አያይዘውም በሁለቱ ሀገራት መካከል በኢኮኖሚ፣ በፖለቲካ፣ በጸጥታና አቅም ግንባታ መስኮች ተባብረው ለመስራት መስማማታቸውን አክለው ገልጸዋል። የኢትዮጵያ ጉብኝቶ ለምን አሁን ሆነ ተብሎ ከጋዜጠኞች ለቀረበ ጥያቄ ቤንያሚን ኔታንያሁ ታዲያ መቼ በማለት ጥያቄውን በጥያቄ መልሰዋል። ሁለቱም ጠቅላይ ሚኒስትሮች በከሰዓት በኋላ ውላቸው በሽራተን አዲስ በተካሄደ የሁለቱን አገሮች የምጣኔ ሀብት ውይይት በንግግር ከፍተዋል። የእስራኤል ባለሀብቶች በኢትዮጵያ የኢትዮጵያም በእስራኤል መዋለ ንዋያቸውን እንዲያፈሱ ጥሪ አቅርበዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሕዝብ ተወካዮች ምክር ቤት ተገኝተውም የሁለቱ ሀገራት ግንኙነት ለማጠናከርና በጋራ መስራትን በተመለከተ ንግግር አድርጓል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም